የዲደብልዩ ዜና ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በቅድሚያ አርዕስተ ዜናዎቹን አሰማለሁ። በደቡብ ኢትዮጵያ ጎፋ ዞን በደረሰው የመሬት መንሸራተት የሞቱት ሰዎች ቁጥር አምስት መቶ ሊደርስ እንደሚችል ተገለጸ። በመሬት መንሸራተቱ የተቀበሩ ሰዎችን ፍለጋውም ቀጥሏል። ህወሀት ሊያደርገው ያቀደው 14ኛ ጉባኤ በፓርቲው ቁጥጥር ኮሚሽን ተቃውሞ እንደገጠመው ተገለጸ። ህወሀት በ50 ዓመት ታሪኩ አጋጥሞት በማያውቅ ከባድ ፈተና ውስጥ መሆኑም ተመልክቷል። የኤርትራ መንግስት የአቪዬሽን ባለስልጣን የኢትዮጵያ አየር መንገድ ከመስከረም አጋማሽ ጀምሮ ከአዲስ አበባ ወደ አስመራ በረራ እንዳያደርግ ባገደበት ውሳኔ ላይ ለመነጋገርና ለመመካከር ሙከራ እያደረገ መሆኑን የኢትዮጵያ አየር መንገድ አስታወቀ። ዜናው በዝርዝር በደቡብ ኢትዮጵያ ጎፋ ዞን በደረሰው የመሬት መንሸራተት የሞቱት ሰዎች ቁጥር አምስት መቶ ሊደርስ እንደሚችል ተገለጸ። የተባበሩት መንግስታት የሰብዓዊ ጉዳዮች ማስተባበሪያ ጽሕፈት ቤት ዛሬ ይፋ እንዳደረገው በጎፋ ዞን በደረሰው ተከታታይ የመሬት መንሸራተት በአሁኑ ሰዓት የሟቾች ቁጥር 257 ደርሷል። ይሁንና ቁጥሩ በእጥፍ ሳይጨምር አይቀርም። ባለፈው እሁድ ምሽትና በነጋታው ሰኞ ዕለት በደቡብ ኢትዮጵያ ጎፋ ዞን ከባድ ዝናብ ያስከተለው ተከታታይ የመሬት መንሸራተት በአፈር ናዳ የተ የተቀበሩ ሰዎችን ለማግኘት እየተደረገ ያለው ጥረት እንደቀጠለ መሆኑም ተመልክቷል። በጎፋ ዞን አስተዳዳሪ ዳግማዊ አየለን ጠቅሶ የሮይተርስ የዜና እንደዘገበው የነፍስ አድን ሰራተኞች 226 አስክሬኖችን አግኝተው የቀብር ስነስርዓታቸው ከተፈጸመ በኋላ በመሬት መንሸራተት ተቀብረው የነበሩ ተጨማሪ የሀያ ሰዎች አስክሬን መገኘቱን አስታውቋል። የመሬት መንሸራተት የተከሰተበት ቦታ ዛሬም አስተማማኝ ያልሆነ አሁንም አደገኛ ቦታ ነው። ከዚህም በተጨማሪ አካባቢ ላይ ዛሬም እየዘነበ ነው ሲሉ የጎፋ ዞን አስተዳዳሪ ዳግማዊ ያየለ መናገራቸውን ሮይተርስ አክሎ ዘግቧል። የኤርትራ መንግስት የአቪዬሽን ባለስልጣን የኢትዮጵያ አየር መንገድ ከመስከረም አጋማሽ ጀምሮ ከአዲስ አበባ ወደ አስመራ በረራ እንዳያደርግ ባገደበት ውሳኔ ላይ ለመነጋገርና ለመመካከር ሙከራ እያደረገ መሆኑን የኢትዮጵያ አየር መንገድ አስታወቀ። ኢትዮጵያ አየር መንገድ የተፈጠረው ችግር በሰላም ተፈቶ ወደ ነበረበት ይመለሳል ብሎ እንደሚያስብ የተቋሙ የስራ ኃላፊ ለዶቸበለ ተናግረዋል። ጋዜጣ ላይ ታትሞ በማህበራዊ የትስስር አውታሮች የተዘዋወረው ይህ የእግድ ትእዛዝ በደብዳቤ በግልጽ ለኢትዮጵያ አየር መንገድ እንዳልደረሰው የአየር መንገዱ የኮርፖሬሽን የኮርፖሬት ኮሚኒኬሽን ኃላፊ ወይዘሮ ሃና አጥናፉ ለዶይቸ ቬለ ተናግረዋል። እነሱ ለእኛ ቀጥታ የተላኩልን አይደለም። እኛም እንደሌላው ሰው ያው ማህበራዊ ሚዲያው ላይ ነው እንጂ ያየነው። ለእኛ የተላከልን ደብዳቤ አንድ ሴንቴንስ የሆነች ደብዳቤ ነች። ለእኛ የተላከችልን ችልን በሀያ አንድ ዜሮ ሰባት የተላከ አለ በአውሮፓውያን አቆጣጠር ከሴፕተምበር ሰላሳ ጀምሮ የኢትዮጵያ አየር መንገድ መብረር እንደሌለበት የሚገልጽ ደብዳቤ ደርሶናል። እሱ ላይ ነው እየተወያየንበት የነበረው። ትናንትና ግን እንደ አዲስ ማህበራዊ ሚዲያው ላይ ሌሎች አይተናል። አገራት የበረራ አየር ክልላቸውን የመቆጣጠር ሙሉ ስልጣን እንዳላቸው የገለጹ አንድ የበረራ አገልግሎት ባለሙያ እንዲህ ያሉ ውሳኔዎች ሊወሰኑ የሚችሉት ከፍተኛ የሆነ የደህንነት ስጋት የሚጥል ነገር በአየር መንገዱ ተደርጎ ቢገኝ ነው በማለት ጉዳዩ የፖለቲካ ውሳኔ ካልሆነ በስተቀር ከኢትዮጵያ አየር መንገድ ጋር በቀጥታ የሚያገናኘው ነው ብለው እንደማያምኑ ተናግረዋል። አድማጮች፣ የዜና መጽሔት ዝርዝሩን ይዟል። ህወሀት ሊያደርገው ያቀደው 14ተኛው ጉባኤ በፓርቲው ቁጥጥር ኮሚሽን ተቃውሞ እንደገጠመው ተገለጸ። ህወሀት በሀምሳ አመት ታሪኩ አጋጥሞት በማያውቅ ከባድ ፈተና ውስጥ መሆኑም ተመልክቷል። ህዝባዊ ወያነ ሀርነት ትግራይ ህወሀት በአመራሮቹ መካከል በግልጽ የሚታይ ውዝግብ፣ የአቋም ልዩነትና ክፍፍል እየተስተዋለ እንደሆነም ተመልክቷል። በሀገሪቱ ካሉ የተፎካካሪ የፖለቲካ ፓርቲ አመራሮች ጋር በያዝነው ሳምንት መጀመሪያ ላይ ለውይይት የተቀመጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ህወሀት ከጉባኤው በፊት ህጋዊነቱ እንዲረጋገጥ ይህ ካልሆነ ህወሀት በምርጫ አይሳተፍም፣ መንግስት መሆን አይችልም ማለታቸው ይታወሳል። በፕሪቶሪያ ውል መሰረት የህወሀትን ህጋዊ እውቅና መመለስ ቢሆንም አሁንም ገቢራዊ ሳይሆን ፓርቲው በውስጥ ውዝግብ መቀጠሉ አጠያቂ ሆኗል። አድማጮች፣ ይህም በዜና መጽሔት በዝርዝር ይደመጣል። በመከታተል ላይ ያላችሁት ከዶይቸ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የኬንያ ወጣቶች በሀገሪቱ የጸረ መንግስት የአደባባይ ተቃውሞ ከተጀመረ ወዲህ በተቃውሞ ሰልፉ ላይ ለተገደሉ ሰዎች ፍትሕ የሚጠይቅ ደብዳቤ ለፕሬዚዳንት ሩቶ ለማድረስ ዛሬ ናይሮቢ ወደሚገኘው ወደ ፕሬዚዳንቱ ጽሕፈት ቤት መሰለፋቸው ተገለጸ። የኬንያ የተቃውሞ ሰልፈኞች ተቃውሞ እንደተቀሰቀሰ የሀገሪቱን ፓርላማ በመውረርና ከፊሉን በእሳት ከለኮሱ በኋላ ፖሊሶች በሰልፈኞች ላይ ተኩስ ከፍተው በአስሮች የሚቆጠሩ ሰልፈኞች ሕይወት ከጠፋ ልክ ዛሬ አንድ ወር እንደሆነው ይታወቃል። አንድ በሰልፉ ላይ የሚሳተፍ የኬንያ ታዋቂ አክቲቪስት ለተቃዋሚዎቹ ባስተላለፉት መልእክት ለጀግኖቻችን ፍትህ ጠይቁ፣ ከዚያም አበባ ለማስቀመጥ ወደ ተገደሉበት ወደ ኬንያ ፓርላማ ሂዱ ሲሉ በትዊተር መልእክት አስተላልፈዋል። በኬንያ ሰኔ 11 ቀን 2016 ዓ ም ጸረ መንግስት የአደባባይ ህዝባዊ ተቃውሞ ከተቀሰቀሰ ወዲህ ከ50 በላይ ሰዎች ህይወት ጠፍቷል። በየመን ባህር ዳርቻ 45 ስደተኞችን አሳፍራ ስትቀዝፍ የነበረች አንዲት አነስተኛ ጀልባ ሰምጣ አራት በህይወት የተረፉ ሰዎች ብቻ መገኘታቸውን በየመን የሚገኘው የተባበሩት መንግስታት ድርጅት የፍልሰተኞች ጉዳይ ቢሮ አስታወቀ። የመንግስታቱ ድርጅት የፍልሰተኞች ጉዳይ በየመን የሚገኘው ቅርንጫፍ ቢሮ በትዊተር ማለትም በኤክስ ገጹ እንዳስታወቀው ትናንት ረቡዕ በየመን ባህር ዳርቻ ታይዝ ከተማ አቅራቢያ ስደተኞችን አሳፍራ ስትቀስፍ የነበረችው አነስተኛ ጀልባ ምሽት ላይ በከባድ ነፋስ ምክንያትና ከመጠን በላይ ሰዎችን በመጫኗ መገልበጧን ገልጿል። በየዓመቱ በጦርነትና በግጭት ውስጥ ከሚገኙ አፍሪካ ሀገራት የሚሰደዱ በሺዎች የሚቆጠሩ አፍሪካውያን ፍልሰተኞች በየመን በኩል በአብዛኛው ወደ ባህረ ሰላጤው ሀገራት ለመግባት አደገኛ ጉዞን Ya, terkandung. በዓለም ዙሪያ የሚታየው ረሃብ በከፍተኛ ደረጃ እየጨመረ መሆኑ ተነገረ። የተባበሩት መንግስታት ድርጅት ዛሬ ይፋ ባደረገው መግለጫ ባለፈው የጎርጎሮሳውያን 2023 ዓመት በዓለም ዙሪያ ከሚገኙ ህዝቦች መካከል 9.1 በመቶ ማለትም 733 ሚሊዮን የዓለም ህዝብ ለከፍተኛ ረሃብ ተጋልጧል። ይህ በጎርጎሮሳውያኑ 2021ና 2022 ዓመተ ምህረት በዓለማችን ከታየው የምግብ እጥረት ጋር ሲነጻጸር ባለፈው ዓመት ብዙም ተጨማሪ ያለማሳየቱን የመንግስታቱ ድርጅት ዛሬ ባወጣው መግለጫ አስታውቋል። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ በደቡብ ኢትዮጵያ ጎፋ ዞን በደረሰው የመሬት መንሸራተት የሞቱት ሰዎች ቁጥር ከአምስት መቶ ሊደርስ እንደሚችል ተገለጸ። ሕውሓት ሊያደርገው ያቀደው አስራ አራተኛው ጉባኤ በፓርቲው ቁጥጥር ኮሚሽን ተቃውሞ እንደገጠመው ተገለጸ። ሕውሓት በሀምሳ ዓመት ታሪኩ አጋጥሞት በማያውቅ ከባድ ፈተና ውስጥ መሆኑን ተመልክቷል። የኤርትራ መንግስት የአቤሽን ባለስልጣን የኢትዮጵያ አየር መንገድ ከመስከረም አጋማሽ ጀምሮ ከአዲስ አበባ ወደ አስመራ በረራ እንዳያደርግ ባገደበት ውሳኔ ላይ ለመነጋገርና ለመመካከር ሙከራ እያደረገ መሆኑን የኢትዮጵያ አየር መንገድ አስታወቀ። በየመን ባህር ዳርቻ 45 ስደተኞችን አሳፍራ ስትቀስፍ የነበረች አንዲት አነስተኛ ጀልባ ሰምጣ አራት በሕይወት የተረፉ ሰዎች ብቻ መገኘታቸውን በየመን የሚገኘው የተባበሩት መንግስታት ድርጅት የፍልሰተኞች ጉዳይ ቢሮ አስታወቀ። ዜናው አበቃ። ለዓለም ዋና ዋና ዜና ዜብ ታደሰን አመሰግናለሁ።